በደቡብ ክልል ቤንች ማጂ ዞን በሚዛን ቴፒ ዩኒቨርሲቲ እና ሚዛን አማን ከተማ ትናንት የተቀሰቀሰው ተቃውሞና ሁከት ዛሬ ጋብ ማለቱን ነዋሪዎች ለዶይቸ ቨለ ተናግረዋል። ስማቸው እንዳይገለጽ የጠየቁ አንድ የአማን ክፍለ ከተማ ነዋሪ በከተማይቱ የሥራም ሆነ የንግድ እንቅስቃሴ ቆሟል ብለዋል። ስለ ዛሬው የከተማይቱ ውሎ እንዲህ ይላሉ። ዛሬ ምንም አይልም፣ ሁልሞስጥ ተረጋግቷል። ግን ትናንት ግን በቃ ብዙ ቤቶች ተዘርፈዋል። አሁን መከላከያም ገብቷል፣ ፌደራልም አለ፣ ልዩ ኃይሎችም አሉ። ምንም የለም። አሁን ለጊዜው ያው ታረጋግተው ወደ ቤት ተገብቷል። ሁሉም ሰው ብዙ ቢሮዎች ዝጎች ናቸው። ከተረጋጋ ነገር ሊጀመር ይችላል እንጂ አሁን ሁሉም አልሄደም። ተማሪም ተንቀማሪም አለ። ቤትም ዝግ ነው፣ ሱቁም ዝግ ነው። ምንም በቃ እንቅስቃሴ ሁልሞስጥ አሁን የለም። ትራንስፖርት አንዳንድ አልፎ አልፎ ነው እንጂ አብዛኛው ዝግ ነው ማለት፣ እነዚህ ረጅም ርቀት የሚሄዱ ምናምን ወደ ዲማ ምናምን አንዳንድ ይሄዳሉ እንጂ ዜና የለም። በትናንትናው ዕለት የአካባቢው ተወላጅ ወጣቶች ከሌላ ቦታ መጥተው በከተማይቱ በንግድ ሥራ ላይ በተሰማሩ ነጋዴዎች ንብረት ላይ ዘረፋና ውድመት መፈጸማቸውን እኚሁ ነዋሪ ይናገራሉ። በወቅቱ በነበረው ሁከት በሚዛን ከተማ አንድ ሰው እንደተገደለ ሰምቻለሁ ብለዋል። የሁከቱ መንስኤ በቴፒ ዩኒቨርሲቲ የነበረ ተቃውሞ መሆኑን በወሬ ደረጃ ከመስማት ውጭ ከወጣቶቹ እርምጃ ጀርባ ያለውን ትክክለኛውን ምክንያት እንደማያውቁ ነዋሪው ይገልጻሉ። ትናንት በሚዛን አማን ከተማ የነበረውን ደግሞ እንዲያስረዳሉ ዩኒቨርሲቲ ጋር ነበረ ጥሉ መጀመሪያ መሰለኝ ግቢ ማለት ነው። ከዛ ወደ ማህበረሰቡ ሆ ያሉ ነው የመጡት ልጆቹ አካባቢው ወጣት እንግዲህ እነዚህ ወጣቶቹ ህጻናት ምናምን ናቸው። መብታችን ይከበር እያሉ ነው የመጡት ለህብረተሰቡ በቃ በየሱቅ ምናምን እየገቡ እየሰበሩ ሱቁን፣ ልብስ ቤት፣ ቡቲክን፣ ሱቆች ምናምን፣ ሸቀጦች፣ ብርም ምንም ያገኙትን ነው። ባለሀብት ነው በቃ የተጠላ ነው የሚመስል በቃ እነዚህ ትልልቅ ሱቆች ምናምን በቃ ያለው የደሌላ አካባቢ ተወላጆችን ማለት ነው። እንደዛ ነው እያደረጉ ያሉ በከተማይቱ ሱቆች ላይ የተፈጸሙ ዘረፋ በሁለት ዙር ጠዋትና ከሰዓት መደረጉን የሚናገሩት ነዋሪው ከቴፒና ጅማ የጸጥታ ኃይሎች ከመጡ በኋላ ነገሩ መብረዱን ይገልጻሉ። የመከላከያ ሰራዊት አባላት ጣልቃ ባይገቡ ኖሮ ነገሮች የከፉ ሊሆኑ ይችሉም ነበር ይላሉ። ከሚዛን አማን ከተማ 45 ኪሎ ሜትር ገደማ ርቀት ላይ በምትገኘው ቴፒ ከተማ ነዋሪ የሆኑ አንድ መምህር በሁለት ፒካፕ የተጫኑ የክልሉ ልዩ ኃይል ፖሊሶችና የፌዴራል ፖሊስ አባላት ትናንት ግጭቱ ተቀሰቀሰ ወደተባለበት ቦታ ሲያመሩ መመልከታቸውን ለዶይቸ በለ ገልጸዋል። ስለ ግጭቱ መንስኤ የሰሙትንም አጋርተዋል። ዩኒቨርሲቲ አካባቢ ሴት ተማሪ ማደፈር እንትን አጋጥሟት ነበረ። ከዚያ በዚያ የተነሳ ተማሪዎች ስትራይክ ነገር መጥተው ነው መሰለህ፣ እዛ ተማሪዎች ተሰብስበው እያሉ ለልዩቷ መደፈር ዲስከስ እያደረጉ እያለ የዚያ አካባቢም ብሔረሰብ በሚያስቱ ተማሪዎች ተናግረዋል፣ ነገር ይባላል ያ ነገር ወደ ከተማው ተዘዋዝሮ ከተማ ላይ ያሉ የአካባቢው ብሔረሰቦች በሌላ ወንበት ላይ ምናምን የመዝራፍ ላይ ጉዳት ያደረሰች ይባላል። ትናንትና ችግሩ እዛ ሲፈጠር እዚያ አካባቢ የነበሩ ፌዴራል ፖሊሶች ሲሄዱ ነበረ በሚካት መኪና። ከዛ ውጭ ነገሩ ወደ እነሱ ከሄዱ በኋላ እንደቆመ ነው። የሚዛን አማን ከተማ ነዋሪው የጸጥታ ኃይሎች በዝርፊያ የጠረጠሯቸውን የተወሰኑ ወጣቶችን ሲያስሩ መመልከታቸውን አስረድተዋል። ስለ ግጭቱ ከቤንች ማጂ ዞን ባለስልጣናትም ሆነ ከሚዛን ቴፒ ዩኒቨርሲቲ ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም።